ኢትዮጵያ በተባበሩት መንግስታት ድርጅት የጸጥታ ጥበቃ ምክር ቤት ተለዋጭ አባል ሆና በቆየችባቸው ሁለት ዓመታት ዘላቂ ወዳጆችን በማፍራት ጉልህ ሥራዎች ተከናውነዋል ሲሉ በመንግስታቱ ድርጅት የኢትዮጵያ ቋሚ መልእክተኛ ገልጸዋል። የሁለት ዓመቱ ቆይታ ፈተና የነበረበት ጭምር እንደነበር የጠቆሙት የኢትዮጵያው ተጠሪ የሀገራቸው ዲፕሎማሲያዊ አቋሞችም ከበሬታ አስገኝተውላታል ብለዋል። መለስካቸው አማሀ ተጨማሪ አለው። በተባበሩት መንግስታት ድርጅት የኢትዮጵያ አቋሚ መልእክተኛ አምባሳደር ታዬ አስቀስላሴ ዛሬ ከቀትር በኋላ በውጭ ጉዳይ ሚኒስቴር በሰጡት ጋዜጣዊ መግለጫ ሀገሪቱ ባለፉት ሁለት ዓመታት በመንግስታቱ ድርጅት የጸጥታው ምክር ቤት ተለዋጭ አባልነቷ ባገኘቻቸው መልካም ውጤቶች ላይ አተኩረዋል። የተወሰኑ ተልዕኮችን ለማሳካት በእቅድ እንደተገባና በመር ላይ በተመሠረተ ሥራ ለማከናወን ቁርጠኝነት እንደነበር የተናገሩት አምባሳደር ታዬ ሀገሪቱ በእነዚህ ሁለት ዓመታት ምን አተረፈች? ለሚለው ጥያቄ ምላሽ ለመስጠት ሰፋ ያለ ትንታኔ ሰጥተዋል። በአካባቢና በሀገራዊ ደረጃም መዝነውታል። በሀገር ደረጃ በተከናወኑ ዲፕሎማሲያዊ ተግባራት ኢትዮጵያ ዘላቂ ወዳጆችን አፍርታለች ብለዋል። አገራችን በምታራምዳቸው ቅድም በጠቀስባቸው መርሆች በመከተል በቆይታዋ ወቅት የወሰደቻቸው አቋሞች ያንጸባረቀቻቸው ጉዳዮች በሙሉ ዘላቂ ወዳጆችንና አጋሮችን በማፍራት ደረጃ በተለይም በዲፕሎማሲያዊ መስክ ገጽታዋን በማሳደግ ደረጃ ጉልህ ስራዎች ተከናውነዋል ለማለት ይቻላል። በአምባሳደር ታየ አገላለጽ ኢትዮጵያ በዚህ ዓለም አቀፍ መድረክ ተልእኮቿን የምታራመድባቸው መሪዎች ከነባራዊ ሁኔታዎች ጋር የተዋደዱና የተገናዘቡ ናቸው ብለዋል። በመሆኑም ሀገሪቱ የወሰደቻቸው አቋሞችና ያንጸባረቀቻቸው አስተያየቶች ሚዛናዊ ነበሩ። ይህም ከዓለም አቀፉ ዲፕሎማሲያዊ ማኅበረሰብ ለሀገሪቱ ተገቢው ከበሬታ እንዳሰጣት እምነታቸውን ገልጸዋል። በዚህ ወቅት አገራት በተለይ በሚወስዷቸው አቋሞች እና በሚያንጸባርቋቸው ጉዳዮች ሁሉ የሚመዘኑባቸውን እርምጃዎች ይወስዳሉ። ስለሆነም እነዚህ ምዘናዎች በዓለም አቀፍ ደረጃ ያሉንን አጠቃላይ እይታን የሚወስኑ በመሆናቸው ለምን ወስዳቸው እርምጃዎች ሁሉ በየዘርፉ በጥንቃቄ የሚፈጸሙ በመሆናቸው እስካሁን ከሞላ ጎደል በሚዛን ስናየው ለዲፕሎማሲያችን ከበሬታ ያስገኙ ነበር ለማለት ይቻላል። ባለፈው ዓመት ኢትዮጵያና ኤርትራ ለዓመታት የቆየውን የሻከረ ግንኙነታቸውን ወደ ኋላ ትተው በወንድማማችነት መንፈስ ለመቀጠል ወስነው ተግባራዊ እርምጃዎችን መውሰዳቸውም የሀገሪቱን ገጽታ እንደለወጠውና በጸጥታ ምክር ቤቱም ሞገስ ያስገኘላት ነው ሲሉ አምባሳደሩ ገልጸውታል። ይህ እርምጃ በመወሰዱ በአፍሪካ ቀንድ የነፈሰው የሰላም አየርና የፈጠረው ተስፋ ምናልባት እንዳንዳንዶቹ አባባል አለማችን በ2018 ከጎበኟት ጥቂት በጎ ነገሮች መካከል በግንባር ቀደምትነት የሚጠቀስ ክንውን ነበር ለማለት ይቻላል። ይህ እርምጃ በጸጥታው ምክር ቤት የነበረንን ውጤታማነት ሀገራዊ ተቀባይነት ከፍ አድርጎታል። ይህ የተወሰደው እርምጃ ከበፊትም ጀምሮ ዓለም እንዲረዳን የምንፈልገው እንደ አገር ብቻ ሳይሆን ዓላማ፣ ግብ ያለው አገር መሆናችንን በመሆኑ ይህ ተጨባጭ የሆነ እውነታ ጋር የተመሰረተ እርምጃ ለኢትዮጵያ የዓለም አቀፉ ኅብረተሰብ ያለውን እይታ እጅግ ከፍ አድርጎታል፣ የላቀም አድርጎታል። በተለይም ባለመረጋጋትና በግጭት አዙሪት ውስጥ የሚዋልለውን የአፍሪካ ቀንድ መሪዎች ሲወስኑ በግጭት አዙሪት ውስጥ ነው እየተባለ የሚፈረጅ አካባቢ ሁሉ ወደ ሰላም ጎዳና ሊሄድ የሚችል መሆኑ ያረጋገጠ እኩነት ነበር ለማለት ይቻላል። አምባሳደር ታዬ አስቀስላሴ በሰላም ጥበቃ ዙሪያና በመሳሰሉ ተግባራት ኢትዮጵያ ያደረገችውን አስተዋጽኦ የተገኙ ስኬቶች እንደሆኑም አስታውሰዋል። ይሁንና የሁለቱ ዓመታት የሀገሪቱ የጸጥታው ምክር ቤት ተለዋጭ አባልነት ቆይተዋ ፈተና ያልነበረበት ነው ማለት እንዳልነበረ አስገንዝበዋል። በተለይ በኃያላን መንግስታት ዓለም አቀፋዊ ጉዳዮችን በጋራ ሳይሆን በተናጠል ለመፍታት የሚወስዷቸው እርምጃዎች ለሌሎቹና ለብዙዎቹ አባል አገራት ፈተናዎች ናቸው ብለዋል። ኢትዮጵያ ወደ ጸጥታው ምክር ቤት በተለዋጭ አባልነት ስትገባ ያለፈው ለሦስተኛ ጊዜ ሲሆን የተመረጠችውም ከአንድ መቶ ዘጠና አባል አገሮች መካከል በአንድ መቶ ሰማንያ አምስት አገሮች ድምፅ ነበረ። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ we are. Right.